የዲደብሊው ዜና። በቅድሚያም ዋና ዋና ርዕሶቹ የጨፌ ኦሮሚያ ምክር ቤት የክልሉን ሰባት ቢሮ ኃላፊዎች ሹመት ዛሬ አጸደቀ። ምክር ቤቱ የክልሉን መገናኛ ብዙኃንና የመንገዶች ባለሥልጣን በዋና ዳይሬክተርነት የሚመሩ ግለሰቦችንም ሾሟል። አስር የቱርክ መርከበኞች በናይጄሪያ የባህር ጠረፍ በታጣቂዎች መታገታቸው ተነገረ። መርከበኞቹ የታገቱት ከካሜሮን ወደ አይቬሪ ኮስት በመጓዝ ላይ እንዳሉ ነበር። ከኤች አይቪ ጋር በተያያዘ የሚከሰት ሞት ከዘጠኝ ዓመት በፊት ከነበረው ጋር ሲነጻጸር በአንድ ሶስተኛ መቀነሱን የተባበሩት መንግስታት ድርጅት አስታወቀ። በሽታውን ለማጥፋት የሚደረገው ዓለም አቀፍ ጥረት የገንዘብ ድጋፍ በመጥፋቱ ምክንያት መዳከሙንም ገልጿል። ዜናው በዝርዝር ካለፈው እሁድ ጀምሮ ስብሰባውን ሲያካሄድ የቆየው የጨፌ ኦሮሚያ ምክር ቤት የክልሉን ሰባት ቢሮ ኃላፊዎች ሹመት ዛሬ በማጽደቅ ተጠናቀቀ። ምክር ቤቱ የክልሉን መገናኛ ብዙሃንና የመንገዶች ባለስልጣን በዋና ዳይሬክተርነት የሚመሩ ግለሰቦችንም ሾሟል። የቢሮ ኃላፊዎቹና የተቋማት መሪዎቹን ለሹመት ያቀረበው የኦሮሚያ ክልልን እያስተዳደረ ያለው የኦሮሞ ዲሞክራቲክ ፓርቲ ኦዲፒ ነው። በኦዲፒ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ አዲሱ አረጋ አቅራቢነት የክልሉ ምክር ቤት ሹመታቸውን ያጸደቀላቸው ኃላፊዎች የክልሉ የጸጥታና አስተዳደር፣ የውሃ፣ የንግድ፣ የባህልና ቱሪዝም፣ ሰራተኛና ማኅበራዊ ጉዳይ እንደዚሁም የኢንተርፕራይዝና ኢንዱስትሪ ልማት ቢሮዎችን የሚመሩ ናቸው። የኦሮሚያ ህብረት ሥራ ማኅበራት ማስፋፊያ ኤጀንሲ ኃላፊ ሹመትም በዛሬው የጨፌው ስብሰባ ጸድቋል። የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን የተሰኘውን የክልሉን መገናኛ ብዙሃን በዋና ዳይሬክተርነት እንዲመሩ ዛሬ የተሾሙት አቶ ዝናቡ አስራት ናቸው። የኦሮሚያ ብሮድካስቲንግ ኔትወርክን ባለፈው መስከረም ወር እንዲመሩ ተሾመው የነበሩት አቶ መሐመድ አዴሞ ከወራት በኋላ ከኃላፊነታቸው መነሳታቸው ይታወሳል። የኦሮሚያ ክልል ምክትል ርዕሰ መስተዳደርን ትን ከወራት በፊት የተረከቡት አቶ ሽመልስ አብዲሳ ይዘውት የነበረው የኦቢኤን የቦርድ ሰብሳቢነት ቦታም አዲስ ተሿሚ አግኝቷል የክልሉን መገናኛ ብዙሃን በቦርድ ሰብሳቢነት እንዲመሩ ዛሬ የተሾሙት ዶክተር ቶላ በሪሶ ናቸው በማዕከላዊ ናይጄሪያ ባለ ሶስት ፎቅ የመኖሪያ ህንፃ ተደርምሶ 13 ሰዎች መሞታቸውን የአደጋ ጊዜ ሰራተኞች አስታወቁ ህንፃው የተደረመሰው በአካባቢው ዶፍ ዝናፍ መጣሉን ተከትሎ ነው ትላንት ለሊት የተደረመሰው ህንፃ በጆስ ከተማ የሚገኝ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የአደጋ ተከላካይ ባለሥልጣናት አደጋው የደረሰው በሥራ ሰዓት መሆኑን ገልጸዋል። የነፍስ አድን ሰራተኞች ከህንፃው ፍርስራሽ ውስጥ ያሉ ሰዎችን ሕይወት ለማትረፍ ለሊቱን ሙሉ ሲረባረቡ ቆይተዋል። አንድ የቀይ መስቀል ኃላፊ እንደተናገሩት ከአደጋው የተረፉ ሰባት ሰዎች ወደ ሆስፒታል የተወሰዱ ሲሆን የ13 ሰዎች አስክሬንም ከፍርስራሹ ስር ተገኝቷል። በጆስ ከተማና አካባቢው ላለፉት ሶስት ቀናት የጣለው ኃይለኛ ዝናብ ለህንፃው መደርመስ ምክንያት እንደሆነ ተዘግቧል። አደጋው በደረሰበት የመኖሪያ ሕንፃ ላይ ተጨማሪ ወለሎች በቅርብ ዓመታት እንደተጨመሩበት የአካባቢው ነዋሪዎች ተናግረዋል። አስር የቱርክ መርከበኞች በናይጄሪያ የባህር ጠረፍ በታጣቂዎች መታገታቸውን የሀገሪቱ የዜና አገልግሎት ዘገበ። መርከበኞቹ የታገቱት ፓስኮይ የተሰኘው የቱርክ ዕቃጫኝ መርከብ ላይ ትላንት ምሽት ጥቃት ከተፈጸመ በኋላ መሆኑን አናዶሉ የተሰኘው የቱርክ መንግስታዊ የዜና ወኪል አስታውቋል። የመርከቡ ባለቤት የሆነው ካዲጉሉ ዴዚንችሊክ የተሰኘው ድርጅት በዕቃ ማጓጓዣው ላይ ጥቃት የደረሰው በባህር ላይ ዘራፊዎች ነው ብሏል። መርከቡ ከካሜሮን ተነስቶ ወደ አይቨሪ ኮስት በመጓዝ ላይ እንዳለ ጥቃቱ መፈጸሙንም ገልጿል። ጭነት እንዳልያዘ በተነገረለት የእቃ ማጓጓዣው መርከብ ውስጥ 18 መርከበኞች እንደነበሩ ማንነቱ እንዳይገለጽ የጠየቀ የድርጅቱ ሠራተኛ ለአናዶሉ ዜና ወኪል ተናግሯል። የቱርክ መገናኛ ብዙኃን ከታገቱት አስር መርከበኞች ሁለቱ ተለቋል ቢሉም የድርጅቱ ሠራተኛ ግን ዘገባዎቹን አስተባብሏል። የቱርክ መርከበኞችን የጫነ መርከብ በናይጄሪያ መያዙን ያረጋገጡት የቱርክ ገዢ ፓርቲ ቃል አቀባይ ኦማር ቼሊክ ዝርዝር መረጃ ከመስጠት ግን ተቆጥበዋል። የቱርክ ባለሥልጣናት ጉዳዩን በቅርበት እየተከታተሉት እንደሆነም ቃል አቀባዩ ገልጸዋል። ይህ ዶይቸ ቬለ ዲደብሊው ራዲዮ ጣቢያ ነው። ከኤችአይቪ ጋር በተያያዘ የሚከሰት ሞት ከዘጠኝ ዓመት በፊት ከነበረው ጋር ሲነጻጸር በአንድ ሦስተኛ ቀንሷል ተባለ። በዓለም አቀፍ ደረጃ በኤድስ የሚሞቱ ሰዎች መቀነሳቸውን ዛሬ ይፋ ያደረገው የተባበሩት መንግሥታት ድርጅት የገንዘብ ድጋፍ በመጥፋቱ ምክንያት በሽታውን ለማጥፋት የሚደረገው ዓለም አቀፍ ጥረት መዳከሙን አስታውቋል። የኤድስ ስርጭትን የሚከታተለው የተባበሩት መንግስታት ድርጅት ተቋም ዛሬ ባወጣው ዓመታዊ ዘገባው እንደገለጸው በጎርጎሮሳዊ 2018 ከበሽታው ጋር በተያያዘ የሞቱ ሰዎች ቁጥር 770 ሺህ ነው። የሟቾቹ ቁጥር በጎርጎሮሳዊ 2010 ከነበረው በአንድ ሦስተኛ መቀነሱንም አመልክቷል። በአሁኑ ወቅት በመላው ዓለም 38 ሚሊዮን የሚጠጉ ሰዎች ከኤችአይቪ ጋር እንደሚኖሩ የጠቆመው የተመድ ዘገባ ከነዚህ ውስጥ 233 ሚሊዮን ያሉ የጸረ ኤች አይ ቪ ኤድስ ሕክምና ያገኛሉ ብሏል። ይህም እስከ ዛሬ ከነበረው የተጠቃሚ ቁጥር ከፍተኛው ነው ተብሎለታል። የኤድስ ስርጭት ከፍ ብሎ በሚታይበት ከሰሃራ በታች ባለው የአፍሪካ ክፍል በበሽታው የሚሞቱ ሰዎች ቁጥር ቀንሶ ቢታይም፣ በሰሜን አፍሪካ፣ በመካከለኛው ምስራቅና በምስራቅ አውሮፓ ጨምሯል ተብሏል። የየመን ተፋላሚ ወገኖች አዳጊዎችን አስገድደው ወታደር እንደሚያደርጓቸው አንድ የሰብዓዊ መብት ተሟጋሽ ድርጅት አጋለጠ። ድርጅቱ ዛሬ ባወጣው ሪፖርት እንደገለጸው በየመን የእርስ በርስ ጦርነት ከአንድ ሺህ የሚልቁ አዳጊዎች ተሳትፈዋል። ሙዋታና ለሰብዓዊ መብቶች የተሰኘ የየመን መንግስታዊ ያልሆነ ድርጅት ዛሬ በፓሪስ ይፋ ባደረገው ሪፖርቱ በጎርጎሮሳዊ 2018 ብቻ 1117 አዳጊዎች በተለያዩ ቡድኖች ለጦርነት ተመልምለዋል። ምልምሎቹ ዕድሜያቸው 17 ዓመትን እንኳን ያልተሻገረ መሆኑንም ጠቁሟል። አብዛኞቹን አዳጊዎች ለጦርነት የተጠቀሙት የሁቲ አማጽያን እንደሆኑም ሪፖርቱ አጋልጧል። አዳጊዎቹ ለውጊያ፣ ለኬላዎች ጥበቃና ለወታደሮች ቁሳቁስ አቅራቢነት በሁሉም ቡድኖች መጠቀሚያ ይሆናሉ ብሏል ሪፖርቱ። የሰብዓዊ መብት ተሟጋች ድርጅቱ ሊቀመንበር ራዲያ አልሙት ዋካል በየመን እየታዩ ያሉ የሰብዓዊ መብት ጥሰቶች አላስፈላጊና ማስቀረትም የሚቻሉ ቢሆንም ተፋላሚ ወገኖችን የሚጠይቃቸው ባለመኖሩ ተባብሰው መቀጠላቸውን ለጋዜጠኞች እንዲህ ተናግረዋል። ይህን የሚያደርጉበት ምክንያትም ግድ ስለማይሰጣቸው ነው። ተጠያቂ እንደሚደረጉ አይሰማቸውም። ተጠያቂነት ማስፈን የሚችል ጠንካራ ስልጣን ያለው ዓለም አቀፍ ምርመራ የሚያስፈልገውም ለዚህ ነው። ምንም እንኳ በየመን ጦርነት ያለ ቢሆንም ይህ ሁኔታውን የተለየ ያደርገዋል። የመን አስከፊ የሰብአዊ ቀውስ ውስጥ መሆን የለባትም። አሁን አስከፊ የሰብአዊ ቀውስ ውስጥ ያለችው በጦርነቱ የሚሳተፉ ሁሉም ወገኖች ምንም ግድ ስለማይሰጣቸው ነው። በየመን ከጎርጎርሳዊ 2012 ጀምሮ እየተካሄደ ባለው የእርስ በርስ ጦርነት 70 ሺህ ሰዎች ተገድለዋል። ዮርዳኖስ ከሁለት ዓመት በኋላ በኳታር አዲስ አምባሳደር ዛሬ ሾመች። ሹመቱ የሻከረውን የሁለቱን አገራት ግንኙነት ለማደስ ያለመ እርምጃ ነው ተብሎለታል። ዮርዳኖስ ከኳታር ጋር ግንኙነታቸውን ያቋረጡ የፋርስ ባሕረ ስላጤ ሀገራትን በመደገፍ ከኳታር ጋር የነበራትን ዲፕሎማሲያዊ ግንኙነት አቀዛቅዛ ቆይታለች። ሀገሪቱ የዛሬ ሁለት ዓመት ግድም በኳታር የነበሯትን አምባሳደር እስከ ማስወጣት ድረስ ተጉዛለች። ዛሬ ይፋ በተደረገው ንጉሳዊ ድንጋጌ መሠረት ዮርዳኖስ የረጅም ጊዜ የሥራ ልምድ ያላቸውን ዘይድ አልላዋዚ የተሰኙ ዲፕሎማትን በኳታር መድባለች። ኳታር ባለፈው ዓመት ለዮርዳኖስ የ500 ሚሊዮን ዶላር የእርዳታ ማዕቀፍ የመስጠት እቅዷን ይፋ አድርጋ ነበር። ከኳታር ጋር የተቃቃሩት የገልፍ ባሕረ ሰላጤ ሀገራት በኢኮኖሚ ቀውስ ምክንያት የሕዝብ ተቃውሞ የገጠማትን ዮርዳኖስን ለመታደግ በሚል ከቀናት በኋላ 2.5 ቢሊዮን ዶላር ለመስጠት ቃል መግባታቸው ይታወሳል። ቃሏን የጠበቀችው ኳታር ባለፉት ወራት ለዮርዳና ሰውያን ተጨማሪ የሥራ እድሎችን የፈጠሩ ፕሮጀክቶችን በገንዘብ ደግፋለች፣ መዋለነዋይንም አፍስሳለች። ይህ ዶይቸቨለ ዲ ደብልዩ ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ የጨፌ ኦሮሚያ ምክር ቤት የክልሉን ሰባት ቢሮ ኃላፊዎች ሹመት ዛሬ አጸደቀ። ምክር ቤቱ የክልሉን መገናኛ ብዙሃንና የመንገዶች ባለስልጣን በዋና ዳይሬክተርነት የሚመሩ ግለሰቦችንም ሾሟል። አስር የቱርክ መርከበኞች በናይጄሪያ የባህር ጠረፍ በታጣቂዎች መታገታቸው ተነገረ። ከኤች አይ ቪ ጋር በተያያዘ የሚከሰት ሞት ከዘጠኝ ዓመት በፊት ከነበረው ጋር ሲነጻጸር በአንድ ሦስተኛ መቀነሱን የተባበሩት መንግሥታት ድርጅት ዛሬ አስታወቀ። የምሽቱ የዓለም ዜና በዚሁ ተጠቃልሏል። ሰላም